አሁን ዞር ስን እንደገና ለጥቅም እየተዘጋጀሽ ለሌላ ያው ይቅርታ ትይኛለሽ። እህ ይቅርታ እኮ ትልቅ ነገር ነው። ይቅርታ እኮ ትልቅ የማህበረሰቡ እሴት ነው። ይቅርታ ቆይ፣ እንደውም ተውት፣ ይሄንን በኋላ ማረገው ንግግር ላይ አጽንኦ ሰጥቼ እናገረዋለሁ። ከሻክበት በቃ አስጨንቋል። እውነት በቃ የፈጀው ነፍች ከደሞዝ ላይ አንድ ማንኪያ ስኳር ይቆረጥ። በቃ አንድ ደግሚ ነው የእንጀራ ገበልሽ ምንቆረጥ። እሺ ደግማለሁ። አይ ደግሞ በትዕይንቱ ከሚታዩት ምልልሶች ያንዱ ነው ያደመጣችሁት። ምን ልታዘዝ የጫዋታው ስም ነው። በቀልዳ ቀልድ ለዛ የተዋበው የፖለቲካ ስላቅ በስነ ጽሑፍ በመድረክ አሊያም በስዕላዊ ስራዎች በማህበረሰብ ውስጥ እየታዩ ያሉ ማህበራዊ ህጸጾችንና ክስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው ይህ የጥበብ ዘዬ ታዲያ ባጫጭር ትዕይንቶችን ሞላ እንጂ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ጭብጡን በቅጡ ከታዳሚው ከማድረስ ግን አያግደውም። ዘዬው በግለሰቦች የተፈጸሙ ድርጊቶችን ብቻ ሳይሆን በቡድኖች አልያም በተቋማት በአስተዳደርና በመንግስት ሲደረጉ የሚስተዋሉ አጓጉል ወይም ያልሆኑ ያላቸውን ጉዳዮች ይተቻል፣ ያጣጥላል። አሁን ከምን ልታዘዝ ካፌ ዘልቀናል እና እንታደም። ቆንጆ ዜማ ለመፍጠር ፍዳሽን ስታይ በኋላ ዋናው ነገር አምልጦሽ እድሜሽ እንዳያልፍ

አርጎ ውበቱን ንስንስ አርጎ ይሄው እንድትይ አመሰግናለሁ። ሚካኤል ታምሬ ከተዋናዮቹ አንዱ ነው። በሀይሉ ዋሴ ዲሬክተርና ደራሲ ምን ልታዘዝ እንዲያነጋግርም በተለየ ቅርበትም እንዲታይ በቂ ምክንያት ያለ ይመስለኛል። እንደ ተመልካች የማይነገሩ አንዳንዴም የማይደፍሩ የሚመስሉ ትልልቅ የፖለቲካ ጉዳዮችን ይልቁንም ደግሞ ዛሬ በሀገሪቱ ውስጥ እየሆኑ ያሉትን በቀልዳቀልድ ለዛ እየሰራችሁ ያላችሁበት ሁኔታ ነው። የብዙዎችን ቀልብ ለመሳብ የታደለው ሰው ዘንድ የፈጠረውን ሁኔታ እንዴት ተጀመረ? እናንተም ይህን ሀል ገፍታችሁ ለመሄድ የፈቀዳችሁበትን መንገድ በሀይሏን ተጀምርልን። እንደ ደራሲና እንደ ዲሬክተር ይሻልላ ከሚልታገዝ በፊት ፊልሞች እሰራ ነበር። እና ሀሳብ ማድረግ ሰው ጋር ደስ ይለኛል። የተሰማኝን ነገር ና ምልታገዝን መስራት ሳስብ አንደኛ ቴሌቪዥን መሆኑ በቴሌቪዥን ስራ መስራት ፈልግ ነበር። ምክንያቱም ተደራሹ በጣም ብዙ ነው። ሁለተኛ የካፌ በተፈጥሮ በጣም ብዙ ሀሳብ ማስገባት ና ማስወጣት ትችላለህ ና ይህን የካፌ ስራ መስራት ፈልግ ነበረ። ከዛ እድል አገኘ መስራት አጋጣሚ ሆነ። ፊልም ጨርሽ ነበረ ና ጓደኞች ጋር እያወራ መጽሐፍ ጀመርኩኝ። ይሄ መስትራቸር አሁን የምታየውን ቅርጽ ታሪክ መጽሐፍ ሲጀምር ወደ ስክሪፕት ገባን። ደሞዝ ይባላል ጓደኛ አብሮ ከመጀመሪያ ጀምሮ በሀሳብም በጽሁፍም ሲረዳኝ የነበረ ጓደኛ ነው። የሲዝን ዋን ኮራይተር ነው። አብሮም የሚጽፎ ጽኖ ና የጻፍን እንግዲህ ለሰው እናሳየው ዋልንና የአክተሮችን ማግኘት ጀመርን። ይች እናገኘ ነው። ከዛ ያቺ በትንሽ የተጀመረች ነገር ቀስ እያለች እያደገች እያደገች መጣች። ካፌውንስ የምናርገው ተባለ። ካፌ ቢገነባ ቢሰራ ይሻላል አልንና፣ አሁን የምታየው ካፌ አንድ መጋዘን ውስጥ የተሰራ ካፌ ነው ስቱዲዮ ገነባል ማለት ነው። በቃ እንደዛ እንደዛ እያለን ነው እንግዲህ የተጀመረው። አሁን የተመለከትኩት አስራ ሰባተኛ የሚል ክፍል ነው። ከዚያ በኋላ የተሰሩ ይኖሩ ይሆን ያላየኋቸው፣ ወይስ ሱ የመጨረሻው ነው? አስራ ሰባተኛ የሚለው መጨረሻው አስራ ስምንት የመጪ ፎድ ነው። ግሩም ሚካኤል፣ የአንተስ አጋጣሚዎች ምን ይመስላሉ? ምን ልታዘዝን፣ ለመጽሀፍና ለማዘጋጀት በሀይሉ ሲነሳ እንዴት ነበር የተቀበልከው? ጠንከር ያሉ የፖለቲካ ጉዳዮች ያሳቁ እየኮረኮሩ የሚቀርቡበት ነው በተከፈተ ልብ ይቻላል ብለ ተነሳ። ሁኔታዎች ይፈቅዳሉ አልክ። ልክ የመጀመሪያ ይህ ስራ ላይ ልብ የተከፈተው በምን አይነት መልኩ መሄድ እንችላለን ሊሄድበት የፈለገውን አቅጣጫ የሰማው ቀን ነው። እኛ እንደ ባለሙያ፣ እንደ ወጣት እዚህ ሀገር ከሚከሰቱ ነገሮች ሲፎዞ መሆን አንችልም። ደጋፊ አይደለንም የሚሆነው የእኛ ጉዳይ ነው። የኔ ባለቤትነት ጉዳይ ነው። እገሌን አስገጥታለሁ እገሌን አስቀይማለሁ የሚለው ስሜት ሳይኖር የምናየውም የእኔ ሀገር ካፌው ሀገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች የሚመስለኝን ነገር መናገር መቻል የሚለውን ይሄንን ቅድም እንዳልኩ ሁለትም ሶስትም ክፍል ታይቶ መቆም ከሆነ የሚቆም ዋጋ የምንከፍልበት ጉዳይ ከሆነ ዋጋ የምንፈልበት ግብ የለም የሚለው ይህኛው ጥናት ነው። በጣም የገፋኝ፣ ወደዚህ ወደ ስራው የገፋኝ ከምንም ነገር በላይ እዛ ላይ ደግሞ፣ ቅድም እንዳለ በሀይሉ ቅድም እንደ ሲነግርህ እንደነበረው ስራዎቹን ከሰራ በኋላ ከተጻፈ በኋላ እስክሪቶቹን ተፈነ ቁጭ ብለን እንወያይባቸዋለን። እዚህ ጉዳይ ላይ በዚኛው ጉዳይ ላይ ባላንስ አይደለም በዚኛው ጉዳይ ላይ ልክ ለምሳሌ እናንተ ታቢያችን እንደምታደርጉት ሁሉን ነገር በተቻለ መጠን የተመጣጠነ ከሁሉም ወገን የሆኑት መረጃዎችን ከሁሉም ወገን ለመቅጠት ትሞክራላችሁና በዛ የባላንስ መጠን፣ በዛ የማመጣጠን መጠን ነገሮችን በሚያስ ያዋዛ መልኩ ማቅረብ አንችልም፣ የኪነ ጥበባዊ ለዘፈተን ማቅረብ አንችልም የሚለውን ቻሌንጅ ትልቁ የወደድኩት ነገርና አብሬ ሊቀር የፈለግኩበት ትልቁን እሱ ነው። በዚህ አሁን በደረስንበት ደረጃ በዚህ ፍጥነት ይሆናል የሚል እውነት ለመናገር ማናችንም ያ ስሜት አልነበረንም። እንደ ሙከራ የጀመር ነው የነበረው ግን ቅድሟስ እንዳለህ እንዳለህ ያው በቅልብ ስለጀመረ አስራ ስለተኛውን ካለን ይገው ሁሉ መስራት ቻለን ማለት ነው ግሩም ነው በሀይሉ ምንድነው ሀሳባችሁ አሁን አስራ ሰባተኛው ክፍል ላይ ነው ያላችሁት ሁኔታዎችም የበኩላቸውን ቅርጽ ይሰጡት ሊሆን ይችላል በተግባር በተጨባጭ ሀገር ውስጥ የሚታዩ አገራዊ ጉዳዮችንም ነው ነውና በለዛ የምታቀርቡት ምንድነው የምታስቡት ቀጣዮቹ ምዕራፎች ምን ይመስላሉ ስራውን ሲጀምረው አመ ከሰሰሩ ነው እንግዲህ አሁን ስንጀምር ምንድነው በሀሳብ ነፃነት የታፈኑ ሀሳቦች በጣም ሲቆዩ ቆዩ ሌላ ነገር ሆኖ ራሳቸውን ይገዛሉና ሀሳብ መገለጽ አለበት። አሁን ያለ የአለም ቅርጽም ሀገራችን ቅርጽም የመታፈን ጊዜ አይደለም። በግልጽ ሀሳቦችን ማውራት አለብን። ሪስፖንስብል ሆነ፣ ኃላፊነት ተሰምቶን መጠቆም አለብን። የምንጠቁማቸውን በአቆማችን ማለት ነው። ስለዚህ እስካሁን ከማህበረሰብ ውስጥ ፖለቲካው ትልቅ ቦታ ስላለው ፖለቲክሱ ላይ ያመዘነ የሚመስሉ ጉዳዮች አንስተናል። ኦፍኮርስ ማህበረሰባዊ ጉዳዮችንም አንስተናል። ስለዚህ ወደፊትም በኃላፊነት ማህበረሰባዊ ጉዳዮች እናነሳለን፣ መንቀስ ያለብን ነገር እንነቅሳለን፣ ጥቆማ እንሰጣለን። እንደዚህ እያለን እንቀጥላለን፣ እናስባለን። ተጋባዥ ተዋናዮች የሚኖሯችኋል። እኔ ባየኋቸው ያወቅኳቸውን ብቻ እንዳልገድበው፣ ከዋነኞቹ ፊት ለፊት አቶ ያልቅበት አሉ። እዛ ቦታ ማውቃቸው እስኪመስሉኝ ድረስ ነው። ሚካኤል ግሩም አድርገ ተጫውተኸዋል፣ አመሰግናለሁ። በጣም አሉላ መስፍን ኃይለ ኢየሱስ፣ ዘቢባ ግርማ፣ መስከረም አበራ፣ ሰለሞን ተስፋይ እና ሰለሞን ምሄን ያየሁት ሌሎች ተዋናዮች አሉ። ወጣ ገባ የሚሉ ከሁኔታዎች ጋር የምትጨምሩ እምትቀንሷቸው አዎ ይመጣሉ ይመቱ ተዋናዮች አሉ። ልክ እንደ ሁኔታው ይመጣሉ ይሄዳሉ። እስካሁን ያሉን ካራክተሮች እነዚህ ተጠቀመን ያለ ነው። ዓለም ዩኒቲ እንግዲህ እንግዳ ሆነ ወጣ ለማን ይችላል ለክ እንግዳ ያከፋፈቱ ከባድ ነው። ለሌሎች እንግዲህ የሚጠጥሉ እንግዳ ሚካኤል፣ የመጨረሻውን ጥያቄ ላንተ ላድርግ። በሌሎች ስራዎቻችሁ ቀደም ብዬ እንደ ጠቆምኩት ስራዎቻችሁን የማየት እድል ስላልነበረኝ ነው የመጀመሪያችሁ እንዳልሆነ አውቄያለሁ። በሀይሉ በሲኒማ ስራዎችም ላይ ትሳተፍ እንደሆነ ገልጽህልኛል። በዚህ ሰዓት ዝግጅታችን ለሚከታተሉ አድማጮች እናስታውሳቸው። ሚካኤል፣ በምን በየትኞቹ ስራዎች ላይ ከዚህ ቀደም ትሳትፈሃል ወጥ ሲኒማ የሆኑ የመድረክ ዝግጅቶች ሆኑ የሰራሃቸውን ነገርን አንድ ወደ ሰላሳ አርባ የሚጠጉ ሲኒማ ስ ላይ ተሳትፍ ያለሁኝ አንድ ስድስት የሚሆኑ የመድረክ ቲያትሮች ላይ ተሳትፍ ያለሁኝ። በአሁኑ ወቅት ደግሞ ከዛው ከና ሚጋ የመጠፊሽ ተክሌ ደስታ እሱ የሚያዘጋጀው አንድ ትያትር አለ፣ መንታ መንገድ። እዛ ላይ አሁንም የመድረክ ስራ ነው፣ እሱን እየሰራው ነው ያለሁ። ከዛ ውጪ የቴሌቪዥን ድራማዎች ከግዳን አንዲ አንድ ስድስት አመት የቆየ ድራማ ባለፈ ሳምንት ነው ያለቀው፣ እዛ ላይ ተሳትፍ ያለሁ። የሬዲዮ ድራማዎች በርካታ እንደ መሆናቸው ለመዘርዘር እንደማይመች እገምታለሁ። የኔ ቢጤውን ራቅ ያለውን ደግሞ እንዲህ ያሉ ግሩም ስራዎቻችሁ ፈልገን እንድንከታተል ያደርጋሉ። እንደው በዋናነት የሚጠቀሱ በገጸ ባህሪም ጎልቶ ይወጡ ካሉ አንድ ሁለቱን ጠቃቅስልን እስኪ። ውስጥ የሚል ቲያትር ነበር። ከአዚ ቦርኩ ጋር የሰራ ነው። ከሽመልሳ በራጃ የተወነበት ነው። ከዛ ውጭ የቴሌቪዥን ድራማ ዳና ወደ ስድስት አመት አካባቢ ነው የሄደው። ባለፈው ሳምንት ነው ወዲያ ነ እነሱ ብዙዎች ሰዎች የሚያስታውሷቸው ይመስለኛል። ያሉና ነገሮም፣ አመሰግናለሁ ሚካኤል። የመጨረሻው ዕድል ያንተ ነው ብዬ ነበር በኃይሉ ዋና ዋና ስራዎች ይህን ብታስተዋውቀን እ ስድስት የፊልሞች ይዘፍ ያለው ያ ልጅ በልደት ቀን አይራቅ ሰኒ ሰላሳ የኢትዮጵያ ኢትዮጵያና በእናት መንገድ የሚሉ ፊልሞችን ሰርቻለሁ። ከእነዚህ የአራቱን አዘጋጅቻለሁ። ወጣቶች ብለን ብናስተዋውቅም ስራዎቻችሁ ዳጎስ ያሉ መሆናቸውን የማየት እድል ባይገጥመኝም መገመት እችላለሁ። እንግዲህ ለእኔ የቤት ስራ ሰጥታችሁኛል። ተጨማሪ ስራዎቻችሁን እከታተላለሁ። በሀይሉ ዋሴ ዋጄ ቁልምጫ የቅጽል ስምን ሳልሰናበት ሙሉ ስም ነው የማየው። በሀይሉ ዋሴ ዋጄ የምልታዘዝ ደራሲና ዲሬክተር ሚካኤል ታምሬ ከተዋናዮቹ አንዱ ምልታዘዝ የምትታዘዙ ከሆነን እንመጣለን። ካፍያችሁ እግዚአብሔር ይስጥልኝ። ላሆነው እንመሰግናለን። እግዚአብሔር ያክፍልልን። በጣም እንመሰግናለን። አድማጮች ከምልታዘዝ ትዕይንት ጸሐፊና ዲሬክተር በኃይል ዋሴና ከመሪ ተዋናዩ ሚካኤል ታምሬ ጋር የጀመርነው ወግ አላበቃም። ተከታዩን ከረጅም ዓመታት የስደት ህይወት በኋላ ባለፈው ወር ወደ ኢትዮጵያ በተጓዘችበት ወቅት በአስራ ሰባተኛው ክፍል ዝግጅታቸው ከተጫወተችው ሁለ ገቧ የመድረክ ሰው አለም ፀሐይ ወዳጆ ጋር በእሁዱ የራዲዮ መጽሔት ይመለሳሉ። ጠብቋቸው። ለአሁኑ ግን በኃይሉንና ሚካኤልን ላመስግንና ከትዕይንቶቻቸው ባንዱ ልሰናበት። የካፌውን ታሪክ ያጠፋችሁትን ያህል ነው የሚሰማኝ። የሚስማኝ ወራኔ ምንም ነገር የለም ለካፌ መታሰብ። ጋሽ አልቀበት ቤቱ ሙሉ ቀለም ቀብተውታል። ይሄን ነው ቀብተውት? ነው ቀለም አሜሪካ ሩቅ ነው ነው ወይ? አዎ። የ30 አመት ታሪክ እኮ ነው ዝም ብለ ቀለም ቀብተ በነዝላልነት ያጠፋው እና 30 አመት ሙሉ ካፌው ቀለም አይቀባ ታሪክ እኮ ነው ታሪክ ቀለም ይቀባል ጋሻ ያልቅበት እኮ የሰነበተ ነገር አይወዱም ጭራሽ እንዴ እንዴ እንዶ ምን ይሆኛ ነው ቀለም ቀለም ያለው ሌላ አስተዳዳሪ ቢሆን ግሙል ነበር የሚያፈርሰው እውነት ጋሻ ያልቅበት የኔንም እድል አብረው ነው የቀቡት ሆኔ ግጥም ቢኖር ነው አንድ ሚሊዮን ዲያስፖራ አለና አንድ ሚሊዮን ታሪክ ይዘን እንቀመጣለን እንዴ ደግሞ እነሱ ምን አደረጋችኋቸው? ምን አውቃለሁ። ጋሽ ያልቅበት አንድ ላይ ቀብቷቸው ይሆናል። ትልቅ ሰው እኮ አይወዱም። እሳቸው ጭራሽ ትልቅ ሰው አይወድም። ግጥም አይወድም። ትንም ይወድ ምን ምን ማለት ነው? ምን ልታዝ በኔ ግብሽ አንቺ በጭራሽ አከፊ ዘንዶ ትቀብሽ አሜሪካ ማይት ስለምፈልግ አይደለም በቃ ዲያስፖራ ሳይ ደስ ስለሚለኝ ነው። የግጥሜ መፍራት ግን አላሳዘነሽ በጣም አሳዝኖኛል እንጂ ግጥምሽን፣ ግድግዳው ፍቃንም ቢሆን እናውጣው እንደው ነው። ለዚህ ባኮታን ይሄው በነካጆት እንደው ደግሞ የጻፉት እውነት እውነት ሳላስፈቅዶታል ዛሬ የተጻፈ ግጥም እንደ ትናንትናው የሚጥም መስሎሽ ነው። ይሄ ማን ነው የነ ዲያስፖራ በመጣ ቁጥር ይሄ ግድግዳ ተፍቆ ካፌ ወፍራስ ምንድነው? ለዲያስፖራ ምንስ ቢፋክት ደግሞ እኮ አሻራችንን በሙሉ በሆነ ባልሆኑ ባገኛችሁት ቀለም እየቀባችሁት ይሄን ቤት ታሪክ አልባ ልታደርጉት ነው። እነግርሀለሁ ቀለሙ ተፍቆ ግጥሙ መገኘት አለበት አለበለዚያ፣ ዋ! እንግዲህ አስፈራ።